The Voice of America. ተቋርጦ የነበረው የኢትዮጵያ የሱዳንና የግብጽ የህዳሴ ግድብ ድርድር ሰሞኑን አንሰራርቶ የውሃ ሚኒስትሮቹ ሲነጋገሩበት ሰንብተዋል። ቴክኒካዊ በሆኑ ጉዳዮች መግባባት ላይ የተደረሰ ቢመስልም ስምምነቶቹን በሕግ ማዕቀፍ ለማሰር የሚያስችል መግባባት ግን ገና እንደሌለ የኢትዮጵያ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ለመንግስት መገናኛ ብዙሀን ሰሞኑን ተናግረዋል። ድርድሩ እንደገና ሊጀመር ፍንጭ መታየቱን በአዲስ አበባ ዩኒቨርሲቲ የጂኦ ፖለቲክስና የአፍሪካ ጥናት መምህርና ተመራማሪ ፕሮፌሰር ተስፋዬ ታፈሰ በመገናኛ ብዙሀን ያሰፈሩትን ጽሁፍ በመንተራስ ቪኦኤ ያነጋግሯቸው። ቀደም ሲል የመጀመሪያው ክፍል ተደምጧል። መለስካቸው አማሃ ነው ያነጋገራቸው። ካቀረበላቸው ጥያቄዎች አንዱ ፕሮፌሰር ተስፋዬ ይህ ድርድር ከታላቁ ህዳሴ ግድብ ውጭ እንዳይወጣ ይፈራሉ። ድርድሩ በዚህ ዙሪያ ብቻ እንዲያተኩርና እንዲያበቃ ነው የሚፈልጉት ለምን? በዚህ የውይይቱ የመጨረሻ ክፍል ፕሮፌሰር ተስፋዬ ይመልሳሉ። አዎ፣ በፍጹም ከአንድ ወንዝ ላይ አባይን የሚያክል ወንዝ ላይ አንድ ፕሮጀክት ብቻ ነው ያለው ማለቴ አሁን የምናወራው ታላቁ የኢትዮጵያ ህዳሴ ግድብ ማለት ነው። ስለ እሱ ብቻ ነው መጨረስ ያለብን እንጂ ስለ ሌሎች ከዛ ከወደ ላይ ያሉ ፕሮጀክቶች፣ ወደፊት ኢትዮጵያ የምታስባቸው ወይንም በአጠቃላይ ስለ ናይል ስምምነት በፍጹም መሆን የለበትም። እኒህ ሰዎች በትንዲህ እንዲያዙረው ወደ ስምምነት ድሮ ሱዳንን እንዳደረጓት ሺ ዘጠኝ መቶ ሃምሳ ዘጠነኛ ዓመተ ምህረት ላይ እንዳደረጓት ወዲያ ወዲያ አድርገው በጣም ትንሽ የተሰጠው ስምምነት የሚል ነገር እንዳመጡ አሁን እኛንም ወደዛ አይነት ነገር እንዳይጎቱትን ከፍተኛ ጥንቃቄ ማድረግ አለብን። ምክንያቱም አሜሪካኖቹ በፈረንጆቹ ሺ ዘጠኝ መቶ ስልሳዎች ውስጥ ጥናት ላይ አራት ሳይቶችን አይዴንቲፋይ አድርገዋል፣ የመስኖና የኃይል በአባይ ላይ ብቻ እና ይሄ መንዲያ መንዲዳ፣ ካራዶቤ፣ እና አንዱ ቦርደር ብሎ ያወጡት ነው። ቦርደር ማለት አሁን ጉባ ያለበት ጉባ ማለት ቦርደር ነው። አሜሪካኖቹ አይደንቲፋይ ያደረጉት እኛ ሌሎች ሶስት ሶስት ፕሮጀክቶችም አሉ አይደንቲፋይ ወደፊት መሰራት ያለባቸው። ስለዚህ እነኝን ሙሉ ሊቆልፍ ስለሚችል ይሄ ውሃ ሙሌቱ ላይ መልካው ያክል መሆን ያለበት። ከዛ በኋላ ይሄ ኢትዮጵያ ችግር ለማለት ነው። ይሄ ነው ለማስጠንቀቅ ታላቅ ሕዳሴ ግድብ ተጠናቆ በሚመረቅበት ጊዜ ሰዎች መጠራት አለባቸው ብለዋል። ከእነሱም ሁለቱን የጠቀሱት ሬቨረንድ ጄሲ ጃክሰንን እና ፕሮፌሰር አልማርያምን ነው። ሌሎቹ ምንለተዋቸው ቶ አይደለም ሌሎቹ ሁ የሚታወቁ ናቸው። ዋሌ ሆኑ ይችላሉ። እነህ ሰዎች ፓርቲኩለርሊ እነ ሰዎች ላይ ያተኮርኩት ለምንድን ነው ያው የስጃክሰን ያው የእሳቸው ተዋጽኦ ለኢትዮጵያ መቼም የሚረሳ አይደለም፣ በታሪክ የሚረሳ አይደለም። ምክንያቱም በፕሮፓጋንዳ ዓለም ተደናቁሮ እንዲህ ልክ ነች ኢትዮጵያ ልክ አደለች የሚልበት ደረጃ በደረሰበት ላይ ነው የቀረሱበት ሰው ምክንያቱም የፕሮፓጋንዳቸውን እስኪል ኢትዮጵያ አጠገባቸው ማለት የግብጾችና የግብጾችን ፕሮፓጋንዳ ስኪል በጣም ከፍ ያለ ነው። ግብጾች ውሸትን እውነት አድርገው ማቀር ይችላል። ስኪል ስኪል አላቸው ጥበብ አላቸው። እና ይሄ ባለበት ሁኔታ ላይ እንደዚህ አይነት ሰዎች እውነት አሁን አውጥተው እንዲህ አይነት ድጋፍ ሲሰጡ እነ ሪበን መቁረጥ ሳይሆን እንደው ሌላም ኢትዮጵያ በኢትዮጵያዊነት የሚሰጣቸው ቸውሱ ሁለተኛውን የጠቀስኳቸው ሰው ፕሮፌሰር አለማየሁ ገብረማርያም ላይ ናቸው። እኔ ግን ሌላውን ሌላውን ነገር ትችት ልሳቸው ግዲህ የተለያዩ ነገሮች ግን እና በጅሮን ጥቅሞች ይባላሉ። እዛቸው ያንን በብዳቤ ሲያወጡ የመለሱት መልስ ለታሪክ የሚቀመጥ ቤት የምናም ዲፕሎማሲ ብሎጋቸው ገብተህ ብታየው ብዙ አመታት አሜሪካን ሀገር ስለኖሩ የአሜሪካን የውስጥ አሰራር በጣም የሚያምሱ ናቸው። ሎየር ናቸው። ፖለቲካል ሰው ናቸው እና ያንን በድኛ በሁኔታ ሁኔታ ነው ስለ ትሬዥሪው ስለ ስቴት ዲፓርትመንት እንዴት ፋንክሽን እንደሚያደርግ እንዴት አድርገው የኢትዮጵያንም ስልክ ከምዝዘው በግብጽ እጅ ለመጣል እንደሞከሩ በጣም ጉደኛ የሆነ ጉደኛ የሆነ መጣጥፍ በሁለት ፓርት አሳትመዋል። ያላነበባችሁም ሰዎች አልማርያም ኮመንት አድርገው ከዚህ በኋላ የናይልን የስምምነት የትብብር ማዕቀፍ ጠቅሰዋል። በዚህ ረገድ ዲፕሎማሲያችንን በዛ በኩል መምራት ያስፈልጋል የሚል ፍንጭም ይሰጣሉ ዲፕሎማሲን ይሄ ግብፅን የበለጠ ተቀባይ ወደሆነ መንገድ መስመር ሊያመጣት ይችላል ብሎ ነው የሚያስቡት? ወይ ንደምትን በዚህ ላይ ያሰብኩት ምንድን ነው፣ ይሄ ለብዙ ዘመናት የተቀመጠ ነው ይናያል ወይም ናይል ቤዝን ኮኦፐሬቲቭ ፍሬምወርክ ሀገርመንት ይሉታል፣ በምህጻረ ቃልም ሲ ኤፍ ኤ ይባላል። ሲ ኤፍ ኤው በጣም ብዙ የተለሰኑት ነቶ ለማናገር ከአስር አመታት በላይ ነው የተለያዩ ነ በሙሉ የናይል ቤዝን ሀገሮች አስራ አንዱም አስሩም አስራ አንዱም አስራ አንደኛ ጊዜ እንግዲህ ደቡብ ሱዳን ሳትጨመር ሁሉም ወኪሎቻቸውን አሳትፎ ፓነል ኦፍ ኤክስፐርት የሚባሉትን ብዙ ብዙ ጊዜ ብዙ ሀብት የፈሰሰበት ዶክመንት ነው። እንግዲህ ምንድን ነው ናያል ያለመታደል ሆኖ የራሱ የሆነ ህጋዊና ተቋማዊ ወርክ የለውም የለውም። እና ሌሎቹ አሁን አላቸውን የሚለን ሚኮንግን ብትወስደው የሴኔጋልን ሪቨርቤዝን ብትወስደው እነ ኮሎራዶን ብትወስዳቸው ሁሉም ስምምነት አላቸው። እነ ራይን ጀርመኒ ሁሉም አላቸው። እና ይህንን እንዲኖረን ነበረ ጥረቱ የተጠረቀው ከአስር አመታት በላይ ተችቷል። መጨረሻ ላይ ዶክመንቱ ዶክመንቶችን በጣም በሚገርም ሁኔታ ስብሰባ ይሰበሰባሉ። አንዱ ሪዘርቬሽን ያሳያል፣ እንደገና ሪቫይ ሆና ላይ ሌላው ሪዘርቬሽን፣ እንዲህ እያለ እያለ ሄዱ። መጨረሻ ላይ ሁሉ ነገር ካለቀ በኋላ፣ በጣም በሚያሳዝን ሁኔታ ሁሉ ነገር አልኮ እንቴቤ ባለው ናይል ሴክሬታሪያት ናይል ቤዚን ኢኒሼቲቭ ዋና ጽሕፈት ቤት ዶክመንቱ ተቀምጦ ለፊርማ ሲጠባበቅ ሁለቱ ሀገሮች በሚያሳዝን ሁኔታ ወጡ፣ ግብጽና ሱዳን። ግብጽና ሱዳን ወጡ። ስድስት ሀገሮች ፈረሙ። ለነገሩ በህጉ መሰረት ሁለት ሶስተኛ ሀገሮች ከፈረሙ ህግ ይሆናል ተግባራዊ ይሆናል። በዛ ላይ ተመስርቶ ደግሞ የናይል ቤዝን የናይል ተፋሰስ ኮሚሽን ማቋቋም ይቻላል እና አሁን ያ እንዳይሆን ምን ተደረገ? አሁን ስድስቱ ፈረሙ፣ ግን ስድስቱም በፓርላማ ማጽደቅ አለባቸው። በፓርላማ ካላጸደቁት የራቲፊኬሽን የሚባለው ነገር አይመጣ አይመጣም። አሁን ኢትዮጵያ፣ ታንዛኒያ፣ ዩጋንዳ እና ሩዋንዳ በፓርላማዎቻቸው ተጸድቀዋል። አሁን ከፈረሙ በኋላ እስካሁን ያላጸደቁት ኬንያና ብሩንዲ ናቸው። እና አሁን ለዛ ነው እዛ ላይ እንግዲህ ሁለቱን ሀገሮች ሎቢ ተደርጎ ለእነሱም ጥቅም እንደሆነ ያቁታ ያሉች በተለያየ ምክንያት እንግዲህ መል ያቀረቡት ማለት ይቻላል። እነኝህም ሁለት ሀገሮች አሁን እንዲያውም ብሩንዲ ምርጫ አካሂዶ ሌላ ፕሬዚደንት መጥቷል። ማጸደቅ ነው። ከዛ ስድስት ስለሚሞላ በቃ ህግ ይሆናል ማለት ነው ህግ ይሆናል። ከዛ በኋላ አሁን ይሄ ናይል ቤዝን ኢኒሽቲቭ የሚባለው ጊዜያዊ መስሪያ ቤት ነው። ልክ እሱ አሁን በናይል ቤዝን ኮሚሽን ይተካል ማለት ነው። ኮሚሽን ይቋቋማል። ከዛ በኋላ ስለ ውሃ ክፍፍል፣ ስለ ተለያዩ ነገሮች ስላለው ይሄ ሁለት ሀገሮች መፋገጥ፣ ሁለት ሀገሮች አንዱ መፎከር፣ አንደኛው ጦርነት ከፍት ብያለሁ፣ እንዲህ አደርጋለሁ የሚለው ነገር ሁሉ ይቀር ይቀርና ሁሉ ነገር በዛ በኩል ቻነል እንዲሆን ይሆናል ማለት ነው። ምክንያቱም የህግ መዋቅሮ አለ፣ ተቋማዊ መዋቅሮ አለ። በዛ ስር ነው የምትሄዱ። ለዚህ ነው ያልኩት ለወደፊትም አሁን ቀጥላ ኢትዮጵያ ለምሳሌ የሆነ ቦታ ወደ ላይ አንድ ግድብ ልስራ ብትል ቀጥታ ከግብጽ ጋር የሚያፋጣት ነገር የለም። እንግዲህ ግብጽ ለነገሩ የለችበትም። እንግዲህ ወደፊት ትኖርባቸ ትኖርበታለች በሚል አሳምሽን ያን ጊዜ ወደ እንቴቤ ብታመለክተው እንዴ ብቻ ተኑና ኮሚሽኑ ያጠናና ጓሄድ ይልሃል። እንዲህ እንዲሆን ነው። በጣም አመሰግናለሁ ፕሮፌሰር ተስፋዬ የተፈሰ ስለሰጡኝ ጊዜ። እኔም እናንተን ቪኦኤን በጣም አመሰግናችኋል።